so ዓለም አቀፉ ማህበረሰብ በህወሀትና በዓለም አቀፉ ሚዲያ የፕሮፓጋንዳ ዘመቻ ተጽዕኖ ስር እንዳይወድቅ የኢትዮጵያ መንግስት አሳስቧል። ዓለም አቀፉ ማህበረሰብ በተዛቡና መሬት ላይ ያለውን ሀቅ በማያንጸባርቁ ዘገባዎች እየተጥለቀለቀ ነው ይላል የኢትዮጵያ መንግስት በውጭ ጉዳይ ሚኒስቴር በኩል ያወጣው መግለጫ። መገናኛ ብዙሀኑ መንግስትን ለመወንጀል የሚያደርጉት መቻኩል ደግሞ ህወሀት በማይካድራ የፈጸመውንና በተደራጀ መረጃ የተደገፈውን ግድያ ለመሸፈን ጭምር ያለመ ነው ብሏል መግለጫው። እስክንድር ፍሬው ተከታዩ ልኳል። ፌዴራል መንግስቱን በትግራይ ክልል ተፈጸሙ ለሚባሉ ወንጀሎች ሁሉ ተጠያቂ ህወትን ግን ተበዳይ አድርገው የሚስሉ ያላቸውን የዓለም አቀፍ ሚዲያ ዘገባዎች ነው የኢትዮጵያ መንግስት ያወገዘው። በህዋትና ደጋፊዎቹ ባላቸው ዓለም አቀፍ ሚዲያዎች የፕሮፓጋንዳ ዘመቻ ተጽዕኖ ስር እንዳይወድቅም ዓለም አቀፉን ማህበረሰብ አሳስበዋል። የኢትዮጵያ መንግስት በውጭ ጉዳይ ሚኒስቴር በኩል ባወጣው መግለጫ መግለጫው እንዳለው የቡድኑ ደጋፊዎችና ዓለም አቀፉ ሚዲያ ህወት ለሶስት አስርት ዓመታት በኢትዮጵያ ላይ የፈጸማቸውን በቃላት ለመግለጽ የሚያስቸግሩ ወንጀሎች ሆን ብለው ለመሸፋፈን ይሞክራሉ። የኢትዮጵያ መንግስት የተዋጋው ካፍስ ካፍንጫው ታጥቆ ከነበረ የወንጀል ቡድን ጋር መሆኑ መረሳት የለበትም ብሏል መግለጫው። እናም በክልሉ በተካሄደው የህግ የበላይነት ዘመቻ ወቅት ሲቪሎች ሊጎዱ እንደሚችሉ ጠቁሟል። ሲቪሎችን እንደ ሰብአዊ ጋሻ መኖሪያቸውን ደግሞ እንደ መደበቂያ ለመጠቀም ከማያመነታ ቡድን ጋር በሚደረግ ውጊያ ያልተፈለጉ ሁኔታዎች ሊከሰቱ እንደሚችሉ ደጋግመን ተናግረናል በማለትም ያክላል። የኢትዮጵያ መንግስት በሲቪሎች ሞትና ለአስቸጋሪ ሁኔታ በዳረጋቸው ክስተት ጥልቅ ሐዘን እንደተሰማውም ጠቁሟል። ተፈጽመዋል የተባሉ ጥሰቶችን በጋራ ለማጣራት በቅርቡ በኢትዮጵያ ሰብአዊ መብት ኮሚሽንና በተባበሩት መንግስታት መካከል የተደረሰው ስምምነትም መንግስት ጉዳዩን ባንክሮ እንደሚመለከተው ማሳያ መሆኑን መግለጫው አመልክቷል። ዓለም አቀፉ ማህበረሰብ ግን በተዛቡና መሬት ላይ ያለውን ሀቅ በማያንጸባርቁ ዘገባዎች እየተጥለቀለቀ ነው ይላል የኢትዮጵያ መንግስት መግለጫ። የኢትዮጵያ መንግስት እንዳለው ጋዜጠኞች በትግራይ ለተፈጸሙ ወንጀሎች ሁሉ ተጠያቂው ፌዴራል መንግስቱ እንደሆነ አድርገው የሚስሉ አተያዮችን መከተል ቀጥለዋል። መገናኛ ብዙሃኑ መንግስትን ለመወንጀል የሚያደርጉት መቻኮል ደግሞ ህወሓት በማይካድራ ንጹሐን ላይ የፈጸመውንና በተደራጀ መረጃ የተደገፈውን ወንጀል ለመሸፈን ያለመምነው ባይ ነው መግለጫው። የህወሓት ችግር የወንጀሉ ጠንሳሽ መሆኑ ብቻ አይደለም በማለትም ይቀጥላል የኢትዮጵያ መንግስት መግለጫ። መግለጫው እንዳለው ህወሓት እውነታውን በማጣመምና በሐሰት በተቀነባበሩ ምስሎች የፈጠራ ዜናዎችን በማሰራጨት አለምን ማሳሳቱን እንደቀጠለ ነው የሚያሳዝነው ግን ይላል መግለጫው አለም አቀፉ ሚዲያ እነዚህን በህወሓት የሚዘጋጁ የተቀነባበሩ መረጃዎች የቡድኑ ጥፋት ያልገባው በመምሰል ለዘገባ እየተጠቀመ መሆኑ ነው በማለትም ይቀጥላል እናም አለም አቀፉ ሚዲያ በኢትዮጵያ ላይ እያካሄደ ያለው የተቀናጀ የሐሰት መረጃ ዘመቻ መሬት ላይ ላለው እውነታ መሰረት ሊሆን አይችልም ብሏል የኢትዮጵያ መንግስት የኢትዮጵያ መንግስት አክሎ እንዳለው በክልሉ ተፈጽመዋል የሚባሉ ጥሰቶች መጠንና ተአማኒነት መረጋገጥ ያለበት በገለልተኛ አካላት እንጂ ከሳሽ በሆኑ የመገናኛ ብዙሃን ሪፖርቶች አይደለም። ተፈጸሙ ለተባሉ ጥሰቶች መንግስትን ተጠያቂ ማድረግና ራሱን ተበዳይ አድርጎ እየሳለ ያለውን የህወሓትን ወንጀሎች ግን እንዳላዩ ማለፍ ለተጎዱ ሰዎች ፍትህ ለማምጣት የሚያዋጣ መንገድ አይደለም፣ በማለትም አክሏል። የኢትዮጵያ መንግስት በክልሉ ተፈጽመዋል በሚባሉ ጥሰቶች ላይ ገለልተኛ ማጣራት ለማድረግ ለተጀመረው ጥረት እውቅና መስጠት የመጀመሪያ እርምጃ መሆን እንዳለበትም ነው የኢትዮጵያ መንግስት እምነቱን የገለጸው። ኃላፊነት የማይሰማው ያለውን የህወሓት ቡድን ተጠያቂ ማድረግ ደግሞ ሌላው እርምጃ መሆን እንዳለበት ነው ያሳሰበው። የኢትዮጵያ መንግስት ያወጣው መግለጫ የተቀናጀ የሐሰት መረጃ ዘመቻ እያካሄዱ ነው ያላቸውን ዓለም አቀፍ የመገናኛ ብዙሀን በስም አልጠቀሰም። ስማቸው እንዲገለጽ ያልፈቀዱ አንድ የዘርፉ ባለሙያና መምህር እንደሚያምኑት ግን እንደዚህ አይነቶቹን የመገናኛ ብዙሀን በስም መጥቀስ የተሻለ ይሆን ነበር። ይህ ደግሞ ሚዛናዊ ዘገባ የሚሰሩትን ለማበረታታት፣ በጅምላም ላለመውቀስ ያግዛል ባይ ናቸው። ባለሙያው ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ